SBS Radio ከSBS <imit Bref den. imitiful> <-S> Radio ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ዶክተር አዲስ ፀሐይ የአማራ ተራዶና መልሶ መቋቋም ማህበር ሰብሳቢ ቶ ወንድራድ አስማማው የአማራ ተራዶና መልሶ ማቋቋም ማህበር ጸሐፊ። በቅድሚያ ዶክተር አዲስ የአማራ ተራዶና መልሶ ማቋቋም ማህበር መቼ እንዴትና ለምን ዓላማ ተመሰረተ ከሚለውን እንሰም የተመሰረተ በሁለት ሺህ በፈረንጅ አቆጣጠር አስራ ስድስት ነው። ኦክቶበር ቱ ታውዘንድ ሲክስቲን ነው የመሰረት ነው። ትንሽ ከዛ በፊት እንቅስቃሴዎች ስናደርግ ነበር። ዋናው ዓላማችን የኛ ይሄ ማህበር የተራዶ ማህበር ነው፣ ነን ፖለቲካል ነው በአቋማችን። መጀመሪያ ስንመሰርተው አንዳንድ በተለይ በነበረው ስርዓት የተጎዱ በእስር ቤት ሲማቅቁ የነበሩ የተለያዩ ሪሶርስ ያጡ ሰዎችን ድሃዎችን እንዴት ነው በአቅማችን ልንረዳቸው የምንችል ምን ማስተዋጽኦ ማድረግ እንችላለን ከሚል ሌላው ደግሞ በራሳችን እዚህ ላሉ ኢትዮጵያውያን ደግሞ የራሳችን ባህል እሴቶቻችን እንዴት ነው ልጆቻችን እንዳይረሱት የምናደርግ ከሚል የመሰረት ነው ዋና ግቡ እነዚህ ሁለት መሰረታዊ ነገሮች ናቸው አቶ ወንዲራድ በተለይ በአማራው ማህበረሰብ ላይ ተተኩሮ የወደዳችሁት ከምን አኳያ ነው የአማራ ትራዶ ማህበርን ለማቋቋም ካሳሁን ጋሻ አዲስም እንደጀመሩት በዋነኝነት ማህበራዊ ኢኮኖሚያና ፖለቲካዊ ጉዳዮች ላይ አተኩረን ለመስራት የተቋቋም ነው። በተለየ ደግሞ በአማራ ማህበረሰብ ላይ መደራጀትን የመረጥንበት ምክንያት በሁለት ምክንያት ነው። አንደኛው አሁን ባለው በተለይም ባለፉት ሀያ ሰባት አመታት በተሰራው ዘውግን መሰረት ያደረገ አሰራር ምክንያት ከምንም በላይ ደግሞ አማራውን የሁሉም ኢትዮጵያዊ ማህበረሰብ ጠላት አድርጎ የማቆም ስራ ምክንያት አማራው በተለየ የተጠቃ በመሆኑ፣ ከዛ ውጭ ደግሞ በውጭ ሀገር ያለው ኢትዮጵያዊ ከሀገር ቤት ካለው ኢትዮጵያዊ በባሰ ሁኔታ ቁጭ ብሎ መነጋገር የማይችል በመሆኑ፣ በኢትዮጵያዊነት በአንድነትን ንቁም ቢባል ፕራክቲካል ያለው እውነታ የማይቻል በመሆኑ፣ በተለያዩ አካባቢዎችም ተሞክሮ ያልተሳካ ስለሆነ ያለውን ኢትዮጵያዊ ከዚህ በባሰ ደግሞ አብረን እንሰባሰብ በሚል ወደ አንድነት እንምጣ በሚል ተጥሮ ዝም ብሎ ከመከፋፈል የሚሻለው እጅግ በጣም የተጎዳውን ማህበረሰብ መደገፉ ላይ መስራት ስለሚያስፈልግ፣ ከዛ ውጭ ደግሞ ፕራክቲካብሊቱን ዝቅተኛ ስለሆነ በኢትዮጵያዊነት መደራጀት አሁን ባለው ሁኔታ ላይ፣ በዛም በእነዚህ ሁለቱ ምክንያት ነው በዋነኝነት በአማራ ስም መደራጀትን መርጠን መንቀሳቀስ የጀመርነው ማለት ነው። ከዛ ውጭ ልጨምር ልምፈልገው ጋሽ አዲስ በተናገረው እንደተባለው ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን መሰረት አድርገን አገር ቤት ያለውን የአማራ ተወላጅ እና በውጭ ሀገርም ያለውን የአማራ ተወላጅ የመደገፍ ስራ ለመስራት ነው የተቋቋመ ነው ማለት ነው። እና ሶስት አማራጮች አሉ እንግዲህ ኢትዮጵያ ሊሳተፉ የሚችሉበት በአንድ የፖለቲካ ስርዓት ውስጥ አንደኛው ፓርቲ አቋቁሞ ለመንግስትነት ለስልጣን መወዳደር ነው። ሁለተኛው ሚዲያ አቋቁሞ የሀሳብ የማሰራጨት ስራ መስራት ነው። ሶስተኛው ደግሞ የፖለቲካል ሲስተም አንድ አካል የሆነው ኢንተረስት ግሩፕስ ነው። ስለዚህ የእኛን ማህበር በሶስተኛው ውስጥ ማስገባት ይቻላል ማለት ነው እንደ ኢንተረስት ግሩፕ ወይም ደግሞ ለአንድ የህብረተሰብ ክፍል ጥቅምና መብት እንደሚሟገት ድርጅት ወይም ማህበር ማየት ይቻላል ማለት ነው። እና ይሄ ነው ዋናው አላማችን። አቶ ወንዲራድ በጣም ብርቱ የሆነ ጉዳይ አንስተዋል። በኢትዮጵያዊነት ተሰባስቦ አንድን ጉዳይ ከዳር ለማድረስ በርካታ የሆኑ ውክታዎች እንዳሉ አንስተዋል። ይህ የሆነበት ዋነኛው ምክንያት አንዱም ከዛኛው የማህበረሰቡ ክፍሎች በዘውግ የመከፋፈል ሁኔታ እንደሆነ አድርገዋል። ኢትዮጵያዊነትን ለመታደግ ላይ ተስፋ ቆርጣችኋል ማለት ነው? ኢትዮጵያዊነትን ከመታደግ ይልቅ ቀላሉ መንገድ በየትውልድ ቀየው ተደራጅቶ የየትውልድ አካባቢውን መታደጉ ነው ለኢትዮጵያ በአሁኑ ወቅት የተሻለ አማራጭ ከሚል ውሳኔ ላይ ደርሳችኋል ማለት ነው። ከዚያ በፊት ምን አይነት ጥረቶችን አድርጋችኋል በኢትዮጵያዊነት ላይ ለመቆም? በእውነቱ ጥሩ ጥያቄ ነው ካሳሁን የጠየቀን። እኛ በእርግጥ የአማራውን ኅብረተሰብ መሰረታዊ እንትን ስትወስደው በኢትዮጵያዊነት በከፍተኛ ደረጃ የሚያምን ኅብረተሰብ ነው እኛን ጨምሮ በጣም እናምናለን። ነገር ግን ያለው የህብረተሰብ ያከፋፈል ወይም የፖለቲካ ዘይቤ እያንዳንዱ በራሱ ተደራጅቶ የመስራት ነገር ነው የሆነው። ተስፋ አልቆረጥንም። ግን አማራው ቢያንስ ራሱን መጥቀም ከቻለ ራሱን ማደራጀት ከቻለ፣ ምክንያቱም በጭቆና ውስጥ ያለ ህዝብ ነው፣ እንደገና ተመልሶ ወደ ኢትዮጵያን አብሮ ከሌሎች ህብረተሰቦች ጋር ሆኖ የመታደግ እንትኑን ይፈጥርለታል ከሚል መንፈስ ነው እንጂ በኢትዮጵያዊነት ላይ ማናችንም ብንሆን ተስፋ የቆረጥንበት የኢትዮጵያዊነት ስሜታችን ከፍተኛ ነው፣ የላቀ ነው፣ አንደኛ ደረጃ ነው ለማለት እወዳለሁ። በበኩሌ በዚህ ላይ ልጨምር ተስፋ ቆርጣችኋል ከሚለው ጥያቄ ስነሳ በኢትዮጵያዊነት ላይ ተስፋ አልቆረጥንም፣ አንቆርጥም። ነገር ግን አሁን የተለያየ መንገድ ይኖራል። አንድን አላማ ለማስፈጸም ከሁኔታው ፕራግማቲክ መሆን ያስፈልጋል። ሁኔታው የትኛውን መንገድ ነው የሚከተል የሚፈቅደው የትኛው መንገድ ነው በዚህ ሰዓት እውነታው ያለው ነባራዊ ሁኔታ የትኛውን ነው የሚፈቅደው ኢትዮጵያዊነት ማለት አንድ የአማራ ብሔረሰብ ብቻ ማለት አይደለም ኢትዮጵያዊነት ማለት ከሰባ ወይም ከሰማኒያ በላይ የተለያዩ ቋንቋ የሚናገሩ ግን በዝምድናም አብሮ በመኖር ለሺ ዓመታት የኖሩ የተለያዩ ህዝቦች ውጤት ነው ድምር ውጤት ነው ኢትዮጵያዊነት ማለት ነው ስለዚህ ኢትዮጵያዊነትን አንድ ማህበረሰብ ብቻ ልሸከመው ካለ አንድም አንዳንዶች ለምሳሌ አማራው ኢትዮጵያዊነትን የሚወደው የአማራን የበላይነት ለማስጠበቅና ፕሪቪሌጅ ስለሆነ ነው ብለው የሚያስቡ ሰዎች አሉ። የተሳሳተ እሳቤ ማለት ነው። የእነሱን እሳቤ ማስረገጥ ይሆናል ብቻህን ልሸከም ካልከው ማለት ነው። ሁለትም ደግሞ ኢትዮጵያዊነትን መሸከም የሚችለው የተለያየ ህብረተሰብ በጋራ በአንድነት ሲሆን ነው ኢትዮጵያዊነት ኢትዮጵያዊነት የሚሆነው። ካለበለዚያ ዞሮ ዞሮ በኢምፕሊኬሽን ተመልሶ የሆነ ብሔረሰብ ላይ ወይም የሆነ ማህበረሰብ ላይ የሚወድ ከሆነ ኢትዮጵያዊነት ሳይሆን ወደድንም ጠላንም አማራዊነት ብቻ ሊሆን ይችላል ማለት ነው። ስለዚህ ኢትዮጵያዊነት ሁሉም ኮንትሪቢዩት የሚያደርግባት፣ ሁሉም እጁን የዘረጋላት፣ ሁሉም ኬር የሚያደርግለት የጋራ ማንነት እንጂ የአንድ ማህበረሰብ የተለየ ሸክም ወይም አደራ መሆን የለበትም። ስለዚህ ያ እንዳይሆን አሁን ኢትዮጵያዊነት የሚለው ማራመድ እንዲቻል ሌላውን መተባበር አለበት። ከአማራ ውጭ የሆነው ማህበረሰብም አዎ ይሄ ጉዳይ ይመለከተኛል፣ ይሄ ችግር የእኛ ችግር ነው መልፈታ ይገባል ብሎ አብሮ መስራት አለበት እና በተግባር ቅድም ያልኩ ነገር ነው ኢትዮጵያ ውስጥ የተሻለ ነው ኢትዮጵያዊነትን ለመገንባት ውጭ ሀገር ካለው ማህበረሰብ ይልቅ ማለት ነው ለኢትዮጵያዊነት አስተዋጽኦ ለማድረግ ኢትዮጵያ ውስጥ ያለ ሰው ይሻላል በውጭ ሀገር ከሚኖረው ምክንያቱም በውጭ ሀገር የሚኖረው ብዙ እጅግ በጣም ከኢትዮጵያ ካለው ነባራዊ ሁኔታ ራሱ በራቀ ሁኔታ የተከፋፈለ ስለሆነ ከዛ የተከፋፈለ ላይ እንደገና ተቀራርቦ መበታተንን ከመፍጠር ኢትስ ቤተር ሁሉም በሚችለው ግን የጋራ ዓላማው ኢትዮጵያዊነት ከሆነ በሚል ነው አሁን እዚህ ላይ ማተኮር የፈለግ ነው ማለት ነው። እና በኢትዮጵያ ተስፋ መቁረጥ ለአማራ አስተዋጽኦ ከማድረግ ጋር የሚገናኝ አይመስለኝም። አማራን መውደድም ኢትዮጵያን ማውደድ ነው፣ ኦሮሞውን መውደድም ትግራውያኑን መውደድም። እያንዳንዱም በየበኩሉ ኮንትሪቢዩት ካደረገ ኢትዮጵያ የምትባለው ሀገር ቆመች ማለት ነው እና ተስፋ ከመቁረጥ ጋር የሚያገናኘው ነገር አለ ብለን አናምንም። እንደዛም አይደለም። ዶክተር አዲስ እንደሚያውቁት በአሁኑ ወቅት ኢትዮጵያ ውስጥ የሚሰሙ የተለያዩ ድምጾች ከ85 እስከ 86 የሚሆኑ የብሔር ብሔረሰብ ወይም የዚህ የጎሳ ወገኖች የሚያነሱት ሁሉም ተጨቋኝ እንደሆነ ነው የሚነሳው። በትግራይም በኩል ተጨቋኝ ነው፣ በአማራውም፣ በሀዲያውም፣ በመላው ኢትዮጵያ ውስጥ ያሉ እነዚህ አይነት ነገሮች ያነሳሉ። ሁሉም ተጨቋኝ ከሆነ ያለው ብሔራዊ ጭቆና ነው ማለት ነው። ለብሔራዊ ችግር ወደ ብሔራዊ አንድነት መፍትሄ ለማምጣት ከመነሳት ት ይልቅ ሁሉም ወደ ትንንሽ የጎሳ ትኩረት መሄዱ ምናልባት ወደፊት ኢትዮጵያ አንድነት ላይ መሸርሸር ወይም የመፈራረስ አደጋ ይደቅናል ብለው ስጋት አለዎት በውስጥዎ? ወይስ አሁን አቶ ወንዲራድ ያስቀመጡት አብዛኛው ይሄ ባህር ማዶ የሚኖረው ስደተኛ ጩኸት እንጂ አገር ውስጥ ያለው ሕብረተሰብ አሁንም ተረጋግቶና ተደጋግፎ የሚኖርበት ሁኔታ ነው፣ ኢትዮጵያዊነት አሁንም ተስፋ አለው ብለው ያምናሉ? ትክክል። ከሳሁን ለጥሩ ጥያቄ፣ በእውነቱ በኢትዮጵያ ህብረተሰብ፣ የራሴ ገጠር ነው የተወለድኩ፣ ጎጃም ገበሬውን ብትወስደው በውስጡ ያለውን ይሄን መከፋፈሉን ጨርሶ አያውቅም፣ በፍጹም አያውቅም። ኢትዮጵያዊነቱን ነው የሚያውቅ። በኦሮሞም እንደዛ ነው፣ ሀዲያውም፣ ትግራዩም። በየትኛውም ህብረተሰብ ኢትዮጵያ ውስጥ ብትሄድ ከዚህ ከኤሊቱ አውቃለሁ ከሚለው በስተቀር አብዛኛው የኢትዮጵያ ህብረተሰብ ዘጠና በመቶ የሚያውቀው ኢትዮጵያዊነትን ነው። አሁን ትልቁ ችግር እኮ ምሁር ነኝ ባዩ የመከፋፈል ነው፣ የዚህ አመራር ነው እና የኢትዮጵያ ህብረተሰብ መሰረታዊ ጭቆና አለው። የመደብ ጭቆና አለ። የጎጃምን ማ የአማራን ህዝብ ብትወስደው የተጨቆነ ነው። በባዶ እግሩ የሚሄድ ምንም ነገር የሌለው ያ ህብረተሰብ እንደ ጨቋኝ ተደርጎ በአንዳንዶቹ ይነገራል። ምክንያቱም ይሄ ምንድን ነው ቅድም እንዳለው በኤሊቱ ወይም ይሄ ፖለቲካ አውቃለሁ በሚለው ጥራዝ ነጠቅ ከሚለው በስተቀር አብዛኛው የኢትዮጵያ ህዝብ በኢትዮጵያዊነቱ የሚያምን በህብረት መኖር የሚፈልግ ነው። ያ መሰረታዊ ነገር ነው። እውነቱን ለመናገር አሁን ለምሳሌ የኛ ማህበር ባለን አቅም ህብረተሰባችን ከድህነቱ የምናላቅቅበት አንዳንድ ነገር ብንፈጥር፣ የመከፋፈሉን ነገር በፍጹም የሚል ነገር አይደለም የኛ አቋም እና እንትናችን ነው የምልህ አቶ ወንዲራድ፣ እንደሚታወቀው የዚህ የተራዶ ድርጅት አቁሞ ሰናይ አስተዋጽኦዎችን ማበርከት በየትኛውም ዓለም የተለመደ ነው። በኢትዮጵያ ውስጥም እንዲሁ ከቀዳማዊ ኃይለሥላሴ ዘመነ መንግስት ጀምሮ የበጎ አድራጎት ድርጅቶች ተመዝግበው እንደውም በተገይቱ አርአያነት የነዛ ነገሮች ቆመው ችግረኞች ሲረዱ ወይም ደግሞ በልማት ማህበር ስም እያንዳንዱ በትውልድ ቀየው ያ ማለት ከኢትዮጵያነት ጋር በመጋጀት ሳይሆን መንግስት አቅም ስለሌለው ያንን ማገዝ አካባቢን መታደግ ኢትዮጵያንም አብሮ መታደግ ነው በሚል ንጹህ መንፈስ ነው ለረጅም ዓመታት ሲካሄድ ቆይቷል። በሀገር ኢትዮጵያ ውስጥ አዲስ ነገር አይደለም። እናንተም ከዚህ አኳያ በዚህ መንፈስ ተነሳስታችሁ የአማራ ትራዶ መልሶ ማቋቋም ማህበር አቁማችኋል። እስካሁን ድረስ ምን ያበረከታችሁት አስተዋጽኦ አለ? በርግጥ አጭር ጊዜ ነው፣ ሶስት አመት ነው። በዚች በአጭር ጊዜ ውስጥ ምን አይነት የረዴት አስተዋጽኦዎችን አበርከታችኋል? እስካሁን ድረስ ከተቋቋመ ጀምሮ የተለያዩ አስተዋጽኦዎች አድርገናል። ትንሽ ቢሆንም፣ ለምሳሌ የጣና ሐይቅ በአረም በተወረረበት ወቅት ይህ ኒውዚላንድ ሀገር በተለያዩ ቦታዎች ፈንድሬዚንግ እንዲኖር አድርገን እኛም ከራሳችን ማህበር የተወሰነ ብር በዓለም አቀፍ ደረጃ ለተቋቋመው የጣና ኮአሊሽን ለሚባል አንድ ድርጅት አስተዋጽኦ አድርገናል። በአውስትራሊያም ራሱ እናንተ ባላችሁበት አውስትራሊያም ይሄ ጣናን ከአረሙ የማጽዳት ዘመቻ እንዲያደርጉ አንዳንድ ሰዎችን ኮንታክት በማድረግ የማነቃቃት ስራም ሰርተናል። ከዚህ ባለፈ ደግሞ ለምሳሌ ባለፈው ወቅት ከቤን ሻንጉል የተፈናቀሉ ኢትዮጵያውያንን ድጋፍ አድርገንላቸዋል። በጎንደር በቅማንትና አማራ በሚል የዘውግ ግጭት ምክንያት ሰዎች በተፈናቀሉ ወቅት የተወሰነ የገንዘብ ድጋፍ አድርገናል። እንዲሁም ደግሞ ባለፉት ሀያ ሰባት አመታት በአማራነታቸው፣ ምክንያት በፖለቲካ አመለካከታቸው ምክንያት የተለያዩ ጥቃት ሰለባ የሆኑ ዜጎችን ለማቋቋም አንድ የተቋቋመ ድርጅት አለ። ምናልባት ሰምተም ከሆነ ትብብር ለጉዳተኞች ህብረት የሚባል ትጉህ የሚባል እዛው ኢትዮጵያ ውስጥ ተመዝግቦ ያለ ድርጅት ነው። እሱም ዶኪመንተሪ ካየም በኋላ የተወሰነ ገንዘብ አስተዋጽኦ አድርገናል። አሁንም ለዚህ ማህበርም ሆነ ለሌሎች ድጋፍ ለማድረግ በማሰብ የተለያዩ እንቅስቃሴዎችን በማድረግ ላይ ነን። ሰሞኑ ከተከሰተው ችግር ጋር ተያይዞ እንደውም ትንሽ ወደ ኋላ እንትን ብሎናል እንጂ ያንን ድጋፍ በማድረግ ላይ ነን ከዚህ ላይ ግን ካሳሁን አንድ ሀሳብ ማለት እንፈልገው አንተ የገለጽከው ነገር አለ በብሔረሰብ ስምም ይሁን በአካባቢ ስምም ሆነ ተደራጅቶ ለሀገር ለወገን መስራት አሁን የተጀመረ ነገር አይደለም ምናልባት የኛ የሚለየው አንደኛ ከዚህ ቀደም በአማራ ስም የተደራጀ የተራድኦ ማህበር ስላልነበረ አዲስ ስለሚሆን ሁለተኛ የፖለቲካ ግለቱ ከፍተኛ ደረጃ በደረሰበት ሰዓት የተቋቋመ በመሆኑ ከዚህ ጋር ተያይዞ ምናልባት እንደ አዲስ ሊታይ ይችላል እንጂ በታሪክ ከጣሊያን ወረራ ጀምሮ እንዳልከው የቀደመው ኃይለስላሴ ልጅ የጀመሩት እንቅስቃሴ እንዲሁም ደግሞ የሜጫና ቱለማም እንደ ምሳሌ መውሰድ እንችላለን። በጣም ጥሩ ማህበር የነበረ የጉራጌ መንገድ ስራ ማህበር መውሰድ እንችላለን። እንዲሁም በወላይታም እንዲሁ ነበር። አንድ ደጃዝማች ወልደሰማያት የሚባሉ ትልቅ ሰው ያደርጉት የነበረ የልማት ስራ ነበር። እነዚህ ሁሉ አካባቢያዊና በአሁኑ አጠራር ብሄረሰባዊ ልንላቸው ሁሉ እንችላለን። ዞሮ ዞሮ ግን የአንዱ ኢትዮጵያ ክፍልን አንዱ አለማ ማለት እያንዳንዱ ሰ አካባቢውን ካለማ ኢትዮጵያ ለማች ኢትዮጵያ አደገች ማለት ነው እና ወደ ፖዘቲቭን መውሰድ ይቻላል። ግዴታ ለጥጦ ከፖለቲካው አሁን ካለው ግለት ጋር ብቻ ልናያይዘው አይገባም ማለት ነው እና ያደረግነውም ድጋፍ እነዚህ የጠቀስኳቸው እንደምሳሌ መውሰድ ይቻላል። ቅድም እንዳሉት እንቅስቃሴያችን ሰሞኑን በተከሰተው ሁኔታ ትንሽ ቀዝቅዟል ብለዋል አቶ ወንዲራድ። ዶክተር አዲስ በሰኔ አስራ አምስት በአማራ ክልል የአማራ አመራሮች ላይ የተፈጸሙ ግድያዎች አሉ፣ የፖለቲካ ግድያዎች። ከዚያ አኳያ ሕይወት ጠፍቷል። እርስ በርስ የአንድ የፖለቲካ ማህበር አባላት የሆኑ የአንድ አካባቢ ተወላጅ የሆኑ ወገኖች ናቸው ሕይወታቸው የጠፋው። ሀዘኑ የሁሉም ነው፣ የጋራ ነው። ያንን አስመልክቶ ባለ አምስት ነጥብ መግለጫ አውጥታችኋል ሰኔ አስራ አምስቱን ክንውን አስመልክቶ መግለጫ ለማውጣት ግድ የተሰኛችሁት ለምንድን ነው? ያንስ ተከትሎ እዛ ላሉ ወገኖች የረዳት ማህበሩ ምን አይነት አስተዋጽኦችን ለማበርከት ነው ተሰናድቶ ያለው? እናመሰግናለን። ካሳሁን በእርግጥ እንዳልከው አጭር ጊዜ ነው የተፈጠረው ይሄ ተሰቃቂ እና በጣም ድንገተኛ የሆነ ሁኔታ በእውነት በመጣው ለውጥ በከፍተኛ ደረጃ በከፍተኛ ደስታ የሕዝባችን ሰላም ይሰፍናል ማለት የአማራ ሕዝብ ብቻ ሳይሆን ጠቅላላ በኢትዮጵያ ከመጣው ለውጥ ጋር ተያይዞ ሰላም ይሰፍናል የሚል ሁላችንም በተስፋ ነበር። በድንገት በአማራ ውስጥ በተፈጠረው ችግር ሁሉም የኢትዮጵያ ሕዝብ እኛ ብቻ ሳይሆን አዝኗል። ደንግጠናል። ከዚህ አንጻር በእርግጥ እስካሁን ምን ለማድረግ እንደምንችል ምን አይነት እርዳታ ልንሰጥ እንደምንችል፣ ወይስ ምን ማስተዋጽኦ ማድረግ እንደምንችል ገና ምክክር ላይ ነው ያለን። ምን የሚያደረግ ነው ነገር የለም። አሁን ለጊዜው ግን ባለው ውዥንብር በጣም አወዛጋቢ የሆኑና በጣም እርስ በርሳቸው የሚጻረሩ አስተሳሰቦች ስለሚመነጩ ያ ክልል እንዲሆን ስለምንፈልግ ነው ይህን መግለጫና ጥሪ ያወጣ ነው። አቶ ወንዲራድስ ቀደም እንዳነሱት ከአውስትራሊያ ካሉም የአማራ ተወላጅ ወገኖች ጋር እንደዚሁ ግንኙነታችሁ እንደምታሰፉ በአገር ቤትም እንደዚሁ አይነት እንቅስቃሴ ላይ እንዳላችሁ አንስታችኋል። ከዛ ባሻገር አገር ውስጥ የተካወነው ሁኔታ ምን አይነት ሀዘኔታ ፈጥሮበት ችኋል በእናንተ በኩል በርሶ አተያይ ሁለትስ በአውስትራሊያና እንደዚሁም በአገር ቤት ካሉት ወገኖች ጋር የዚህ የተራድኦ ማህበሩን የወደፊት ትልሞች እውን ለማድረግ ምን ትልም ነድፋችኋል በጣም ጥሩ እንግዲህ የመጀመሪያው የተከሰተው የባለስልጣናት ግድያ እጅግ አሳዛኝ እንደ ሁሉም ሰው እንደሆነ ሁሉ ሰብአዊ ፍጡር ለሆነ ሁሉ የሚዘገንን የሚያሳዝን ነው በተለየ ደግሞ ለኢትዮጵያውያን ከፍተኛ ሐዘን የሚያስከትል ነው ማለት ይቻላል። ምክንያቱም እነዚህ ያጣናቸው በአማራ ክልል አራቱ ከፍተኛ አመራሮች፣ በኢትዮጵያ ደረጃ ደግሞ ታሪ ያደረገውን ጄኔራልም ሆነ ጄኔራል ሰዓረን ቢሆን የተከበሩ ሰዎች ናቸው ማለት ይቻላል። በተለይ እነዚህ የአማራ ክልል አመራሮች ደግሞ የለውጥ አመራር እየተባለ ኢህአዴግ ከሀያ ሰባት አመት በኋላ ነቅቶ አዲስ ልጆችን ወለደ ኢትዮጵያንም ወደ ተሻለ መንገድ ሊመራ ነው የምንፈራው እርስ በርስ መተላለቅ የምንለውን ሁሉ ይታደጋሉ ያልናቸው ሰዎች ናቸው። ይሄ አደጋ የተከሰተባቸው ማለት ነው። እና መጀመሪያ አዝነናል። እውነት ለመናገር በጣም ሾኪንግ የሆነ ኒውስ ነው። ከዛ ቀጥሎ ደግሞ ከዚህ ጋር ተያይዞ መንግስት ይሰጣቸው የነበሩ መግለጫዎች ደግሞ እንደገና ከሀዘናችን ላይ ሀዘን የሚጨምር ነገር ነው። ምክንያቱም ህጋዊ በሆነ መንገድ ባልተጣራ ሁኔታ በአንድ ሰዓት ባልሞላ ውስጥ ከጠቅላይ ሚኒስትሩ ጀምሮ ወጥቶ መፈንቅለ መንግስት ነው የሚል ስያሜ መስጠት በክፍለ ሀገር የተካሄደን የእርስ በርስም የሚሆን ገና ያልተጣራ ነው። ጀኔራል አሳምነው ይግደል፣ ሌላ ሰው ያስገድል፣ ማን ይግደል ራሱ ባልተጣራ ሁኔታ ይሄ ስያሜ መሰጠቱ ራሱ እኛ የምናየው ህዝባችንን አንድነቱን የመለያየት አድርገን ነው የምናየው ከዚህ ጋር በተያያዘ ራሱ ስለዚህ ይሄ መስተካከል እንዳለበት እናምናለን። ከዚህ በመቀጠል ደግሞ ምንድን ነው ነፃ የሆነ አጣሪ ኮሚሽን ተቋቁሞ ይሄ ነገር ማን እንዲከሰት አደረገው ምክንያቱ ምንድን ነው በምን ሰዓት ምን ሆነ የሚለው ነገር በትክክል ህጋዊ በሆነ መንገድ ተጣርቶ ወንጀለኞች ተጠያቂ እንዲሆኑ ቪዝብል የሆኑ የሚሆኑ ከጀርባ ይህ ነገር እንዲከሰት ያደረጉ አካላት በሙሉ ማለት ነው ወንጀለኞች ተጠያቂ እንዲሆኑ ነፃ የሆኑት ደግሞ እንዲለቀቁ እንፈልጋለን። ከዚህ ጋር ተያይዞ በአማራ ክልል ለምሳሌ ባህር ዳር አካባቢ በአሁኑ ሰዓት በወታደራዊ ሀይል ማለትም በፌደራል መንግስት ሀይል እንደሆን ቁጥጥር ስር ናት ማለት ይቻላል በዚህ ሰዓት ማለት ነው ነገር ግን በህገ መንግስቱን መሰረት አንደኛ መጀመሪያ ወታደራዊ ሀይሉ መግባት የነበረበት የክልሉ መንግስት ሲጠይቅ ስለሆነ ከዛ ውጭ ደግሞ የአማራ ክልል ራሱን በራሱ ማስተዳደር አቅም ስላለው የፌዴራሉ መንግስት ለቆ ሙሉ ስልጣኑና ኃላፊነቱን ለክልሉ መንግስትም እንዲሰጥ እንፈልጋለን። እና እኛ እያደረግነው ካለው እንቅስቃሴ ውስጥ ይሄንን የመጠየቅ እንቅስቃሴ ሎቢ የማድረግ እንቅስቃሴ ውስጥም አለን። አንዱ አላማችን ይሄ ነው። የክልሉ መንግስት ራሱን በራሱ እንዲያስተዳድር ማዕከላዊ መንግስቱ በነፃነት ክልሉ በራሱ መንገድ ራሱ እንዲያስተዳድር እንዲያደርግና የአማራን ህዝብ አንድነትም ሆነ ጥቅም ከሚነካ ነገር የፌዴራል መንግስቱ እንዲቆጠብ እንፈልጋለን። ይህንንም በአውስትራሊያም ያሉ በተለያዩ የዓለም ክፍል ያሉ ኢትዮጵያውያንና የአማራ ተወላጆች የአማራ ተወላጆች የምንልበት ጉዳዩ የተፈጠረው አማራ ክልል ስለሆነ ማለት ነው። ኢትዮጵያውያን የምንልበት ደግሞ ኢትዮጵያ አንዷ ፓርቲ ተነክቶ ሌላው ጤነኛ እንደማይሆን ግልጽ ነው። ምንም አንዱ ጤነኛ የሚሆንበት ምክንያት ይፈጠራል የሚል እምነት የለም። ከዛ ውጭ በተለያዩ አካባቢዎች የሚኖሩ የአማራ ተወላጆች ራሳቸውን አደራጅተው በልማት ጊዜ ለልማቱ ድጋፍ እንዲሆኑ እንፈልጋለን። በሰላሙ ጊዜ ለሰላሙ ድጋፍ እንዲሆኑ እንፈልጋለን። እንዲሁ ደግሞ ህዝቡ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ነፃነቱ በተነፈገም ጊዜ ደግሞ ለህዝቡ ሊጮሁለትና ሀሳብ ሊያቀብሉት ይገባል የሚል እምነት አለን። ስለዚህ በዚህ መልኩ ስራዎችን የመስራት እቅዳለን ማህበራችን ደግሞ ቀስ በቀስ በገንዘብም አገር ቤት የተጎዱ የተለያዩ ክፍሎች አሉ። ከከፍተኛ ባለስልጣናት በተጨማሪ የሞቱ ተራ ወታደሮች ሁሉ እንዳሉ እንሰማልና እነሱን ሁሉ የምንደግፍበትን መንገድ የማመቻቸት ሀሳቡ አለ። አሁን ተወንደ እንዳነሱት ዶክተር አዲስ በእርግጥ አንዱ ጥያቄያችሁ መግለጫዎች ውስጥ ያስቀመጣችሁት ጉዳይ ከአካባቢው በፈንቅለ መንግስት ተብሎ መጠራቱ፣ እንደዚሁም ደግሞ ፌዴራል መንግስቱ መከላከያ ሰራዊት እዛ መገኘትን አስመልክቶ ተነስተዋል። ያ በክልሉም አስተዳደር ሰዎች በኩል በፈንቅለ መንግስት ተብሎ ነው የሚጠራው አሁንም ድረስ በአማራ ክልል አመራሮች በፖለቲካ ፓርቲውም አዴፓም ሆነ መስተዳድሩ በኩል ያ ከሆነ በፌዴራል ገቨርንመንት ተጠራ በክልሉ አካባቢም ተመሳሳይ ስያሜ እስካለው ድረስ ጥሪው በአንድ ወገን ላይ ማተኮር ምን ለውጥ ያመጣል? ሁለተኛ፣ ከዛ ባሻገር የክልሉ መንግስት ፈቅዶ እነኛ ሰዎች እዛ እስከተቀመጡ ድረስ ያ የሚፈጥረው ሁከት አለው ወይ ሰላምን ለማስከበር በራጋት እንዲፈጠር እስከሆነ ድረስ በዛ መልኩ ቀደም ሲል በምናውቃት ኢትዮጵያ ውስጥ የተኛውን ቦታ በነጻነት ሄደው ኢትዮጵያ ምድር ነው። ሁሉም ቦታ ላይ በነጻነት የመንቀሳቀስ ህግን የማስከበር ኃይል አለው። ይሄ ወደ ጎሳ ፖለቲካ ውስጥ ተስቦ መግባትና እኛና እነሱ የሚለው ነገር እየሰፋ እንዲሄድ በር ይከፍታል። በማወቅም ሆነ ባለማወቅ ሌሎች ወገኖችም ይሄን ሲያስተጋቡ ጎሳ ፖለቲካው ሰለባዎች እየሆኑ ነው ማለት ይቻላል። ከሳ እንደሱ አይደለም። እኛ የምናየው የፌዴራል መንግስቱ እንዳልከው የሀገሪቱን ሰላምና ጸጥታ የማስከበር መብት አለው ግን አሁን ባለው የንቀመጡት በራሳቸው ህገ መንግስት ግን በሀገሪቱ ህገ መንግስት የፌዴራል መንግስቱ መከላከያ መግባት የሚችል በአንድ ክልል ውስጥ የዛ ክልል መንግስት አስተዳደር ጥሪ ሲያደርግለት ነው ይላል። በዛ ወቅት እርግጠኛ ነን ጥሪ ሳይደረግ እንደገባ ነው። ምክንያቱም ውዥንብር ነበረ። ምክንያቱም ጠቅላይ ሚኒስትሩ መፈንቅሎ መንግስቱ በቁጥጥር ውስጥ ሆኗል ብለው በአንድ ሰዓት ውስጥ ሲሉ፣ በዛ ሰዓት ከመቅጽበት እንዴት ሊገባ ቻለት? የጥሪ ሁኔታ እንዴት ነበር የሚለው እኛ ኮ የፌዴራል መንግስቱን ብቻ አይደለም የምንጠይቅ አሁንም እኮ ያ ክልሉን መንግስትም ነው የምንቃወም። ምክንያቱም በህዝቡ ላይ ከፍተኛ ፍርሃትና ውሽንብርን ፈጥሯል። ሊያይተን አይደለም የምናየው ሁለቱንም ነው። ምክንያቱም ፌዴራል መንግስቱም ሆነ የክልሉ መንግስት መፈንቅለ መንግስት ይበላው እንጂ በመፈንቅለ መንግስት ትርጓሜ መፈንቅለ መንግስት አይደለም። ማንም ሰው እንደሚያውቀው የመፈንቅለ መንግስት እንትን የለውም። በእርግጥ ሰዎች ሞተዋል። ያ ግን ተጣርቶ በጣም ትልልቅ መሪዎች አግተናል አራት መሪዎችን በአማራ ክልል ያ ተጣርቶ ለህዝብ ይፋ እስከሚሆን ድረስ የእኛ ጥያቄ ይሄ ነው፣ የእኛ ተቃውሞ ይሄ ነው። በገጠሩም አለ ሰዎችን ለመያዝ ተብሎ እንሰማለን። ከፍተኛ ችግር ውስጥ ነው ያለ ገበሬው። ራሱ የደበቃችሁትን አውጡ ምናምን እየተባለ እና ይሄ መሆን የለበትም። ይሄን ነው የምንቃወምኛ። በእርግጥ ሊሆን ይችላል አናቅም፣ እርስ በርስ ተጋለው ሊሆን ይችላል። ያ ግን ተጣርቶ ለህዝብ ይፋ እስከሚሆን ድረስ ሰላም እና መረጋጋትን በህዝባችን የመፍጠር ነገር ነው። ምንም መኝ ይሄ ነው። እንግዲህ የእኛ ጥያቄ እውነቱን ለመናገር አቶ ኢንድራድ ወደፊት ትልሙ የአማራ ተራዶ መልሶ መቋቋም ማህበር ከአውስትራሊያም ሆነ ከእግር ቤት ወይም ከሌላው ዓለም ክፍል ውስጥ በሚኖሩት የአማራ ተወላጆች ጋር የረዴት ማህበሩ በጋራ አብሮ ለመስራት ምን ትልሞች አሉት? ከአሁንስ ግንኙነቶቹን በምን መልኩ እያዳበረ ይገኛል? የወደፊት የአጭር ጊዜና የረጅም ጊዜ ሙጥኖቹ ምንድን ናቸው? በጣም አመሰግናለሁ። ጋሽ አዲስ በተናገረው ላይ አንድ ሀሳብ መጨመር እፈልጋለሁ። በተለያየ ምክንያት እኔ ለምሳሌ በሙያዊ ምክንያት ኢትዮጵያ በነበርኩበት ሰዓት የተለያዩ ሪሰርቾችን በሰሜን ምዕራብ ኢትዮጵያ ላይ ያካሄድኩበት ወቅት ነበረ። ለምሳሌ አሁን በቤኒሻንጉል በመተከል ኢቨን በሁለት ሺህ አስራ ሁለት ዓመተ ምህረት ናሽናል ኮንፍሊክት ማፒንግ ፕሮጀክት የሚባል የሀውስ ኦፍ ፌዴሬሽን ከአዲስ አበባ ዩኒቨርሲቲ ጋራ በመተባበር የተደረገ ጥናት ሁሉ ነበረ። ብዙ ችግሮች ሊከሰቱ እንደሚችሉ የሚያሳይ ሪፖርት ሁሉ ያቀረብንበት ወቅት ነበረ። አሁን አንተ ያልከው ነገር አለ በአንድ በኩል ባህላዊ የመንግስት ስርዓት በነበረበት ሰዓት በፈለገበት ሰዓት የማዕከላዊ መንግስቱ ጣልቃ ገብቶ እንዲህ አይነት ነገሮችን የማረጋጋት መብት ነበረው። አሁን ግን ከፌዴራላዊ ስርዓት ጋር በተያያዘ መልኩ የፌዴራል መንግስት ጣልቃ በገባ ቁጥር እኛና እነሱ የሚለው ሀሳብ እየመጣ ወደ ጎሰኝነትና ሀገርን ወዳልሆነ ጎዳና የሚወስድ ነገር አይሆንም ወይ ያልከው ነገር አለ በአንድ በኩል። ህግ ካለ በህግ መሰራት አለ ያ ህግም ደግሞ አፕላይ ሲደረግ ለሁሉም ክልል መሆን አለበት። አንደኛው ክልል ላይ የተከሰተ እርስ በርስ መገዳደር የፌዴራል መንግስቱ ጣልቃ የሚያስገባ ከሆነ በሌላው ክልል ላይ ደግሞ የሚደረግ ወንጀለኛ ሳይቀር በተደበቀበት አንድ የፌዴራል ወታደር ልኮ አስሮ መምጣት የማይችላዊ መንግስት ሰላም ማስፈን የማይችል ማዕከላዊ መንግስት ማዕከላዊ መንግስት የለም ኢትዮጵያ ውስጥ በአሁኑ አስተራል የፌዴራል መንግስት የፌዴራል ሀይል ለማለት ፈልጌ ነው። የፌዴራሉ መንግስት ያን ማስፈን ካልቻለ ስፔሲፊካሊ የሆነ አካባቢ ላይ ብቻ እንዲሁ የሚተራመስ ከሆነ ያንን ልንቀበሉ አንችልም። ወይ ህግ ለሁሉም እኩል አፕላይ መደረግ አለበት፣ ወይም ደግሞ መሰብሰብ ነው ያለበት ማለት ነው። ከዛ ውጭ ደግሞ አሁን ባለው ኦረዲ፣ ባለፉት ዓመታት በተሰሩ ስራዎች ምክንያት እኛና እነሱ የሚለው ነገር ኦረዲ ስታብሊሽ ተደርጓል። ይሄ ለውጥም ሲመጣ እኛ በመጀመሪያ በቀናነት ያየነው ምንድን ነው ተቋማዊ በሆነ መንገድ እነዚህን ችግሮች እኛና እነሱ የሚለውን አስተሳሰብ ወደ በጎ ኢትዮጵያዊነት ያመጣል የሚል እምነት ነበረ። በተግባር ግን እየሆነ አይደለም። ተቋማት አልተስተካከሉ ስራዎቹም ደግሞ ነጻነትን የሚነፍጉ ሆነዋል። ኦረዲ በእኛም በመግለጫችን ላይ ለምሳሌ የእነስክንድርን ነጋ የባልደራስ ኮሚቴን እንቅስቃሴ ሁሉ አነስተናል። አዲስ አበባ ላይ ያለን ችግር መፍታት ያልቻለ ፌዴራላዊ መንግስት ወይም የፌዴራል ሀይል ባህር ዳር ላይ ገብቶ ሊያስተካክል ይችላል ብለን አናምንም። መረጃዎች ስላሉ እዛው አካባቢ የመጣንም ሰዎች ስለሆን እናውቀዋለን። መረጃዎችም ይደርሱናል። ደስተኛ አይደለም ህዝቡ ለምሳሌ። ስለዚህ ለፌዴራል መንግስትም ሆነ ለክልሉ መንግስት አዴፓ ለሚመራው የክልሉ መንግስትን ጥሪ የምናደርገው አዴፓ በራሱ ራሱ ችግሩ መፍታት አለበት። የክልሉን ችግር መቆጣጠር ያለበት የክልሉ መንግስት ነው፣ ማረም ያለበት የክልሉ መንግስት ነው። ለዛ ነው የፌዴራል መንግስቱ እጁን ያንሳ ጣልቃ ይግባብን የምንልበት ዋነኛው ምክንያት ከዚህ ጋር የተያያዘ ነው። ሌላው ለጠየከኝ ጥያቄ በጋራ አብሮ ለመስራት ምን አይነት እንቅስቃሴ እያደረጋችሁ ነው ለሚለው በአውሮፓም በአሜሪካም በተለያየ ጊዜ እየተቋቋሙ ያሉ ማህበራት አሉ። ከእነሱ ማህበራት ጋር እየተገናኘን ነው። ኢንተርናሽናል የሆነ ኔትወርክ ፈጥረን በተለይ አሁን ያለው መንግስት ወደ በጎ ጎዳናም ከተመለሰ ሊሸከመው የማይችል ብዙ ስራዎች አሉበት። ኢኮኖሚያዊ ችግር አለ ኢትዮጵያ ውስጥ ብዙ ማህበራዊ ችግር አለ። ያንን የማገዝ ፍላጎት ነው ያለን ቤዚክ የሆነው አላማችን ማለት ነው። ስለዚህ ኢንተርናሽናል ኔትወርክ ፈጥረን፣ በራሳችን መንገድ የተለያዩ ፕሮጀክቶችን ቀርጸን አገር ውስጥ ስራዎችን የመስራት ፍላጎት አለን። አለም አቀፍ የሆነ የጋራ መልሶ መቋቋም ማህበርም የማቋቋም እንቅስቃሴ ላይ ነው ያለን። ከሰዎች ጋርም እየተገናኘን ነው ያለን። በአውስትራሊያ አካባቢም ይሄ እንቅስቃሴ እንደሚኖር እንግዲህ ተስፋ እናደርጋለን። ሰዎችንም እናገኛለን እና መልእክታችንም ለእነሱም ይሄንን ነው ከአውስትራሊያ በነገራችን እኔ ራሴ ሜልቦርን መጥቼ ነበር በአንድ ወቅት። አንዳንድ ሰዎችን ጓደኞቻችን አነጋግሬያለሁ። ማዕባልም ሆኖ የተመዘገበው አለ። ከሌላም ሀገር እነዚሁ ከአሜሪካም አለን። ማዕባል በረጅም እቅድ ላልከው አጭር ነው የጀመርንበት። እየተስፋፋ ይሄ በጎ ስራ ሰው አላማው እየገባው የምንሰራው ነገር ግልጽ እየሆነ ሲሄድ ብዙ ህዝብ ብዙ ኢትዮጵያውያን ጆይን እንደሚያደርጉን የአማራ ህብረተሰብ አባላት እናስባለን። ጥሩ ስራ ለህዝባችን እናበረክታለን የሚል እምነት አለን። በረጅም ዕቅድ። ዶክተር አዲስ ፀሐይ የአማራ ተራድኦና መልሶ ማቋቋም ማህበር ሰብሳቢ፣ አቶ ወንዲራ ዳስማማው የአማራ ተራድኦና መልሶ ማቋቋም ማህበር ጸሐፊ፣ ስለ ቃለ ምልልሱ እናመሰግናለን። በጣም እናመሰግናለን ካሳሁን፣ በጣም እግዚአብሔር ያክብርልን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።